የፌዴራል አቃቢ ሕግ በአማራ ክልል አመፅ አነሳስተዋል በሚል በነ ንግስት ይርጋ መዝገብ ክስ በተመሰረተባቸው ስድስት ሰዎች ላይ ቀሪ ምስክሮቹን ለማቅረብ አንድ አይነት ምክንያት እየሰጠ ተደጋጋሚ ቀጥሮ በመጠየቁ ምስክሮቹን የማሰማት መብቱ ታልፏል ሲል ፍርድ ቤቱ በዛሬ ሁለት ትእዛዝ ሰጥተዋል። ንግሥት ይርጋ በማረሚያ ቤት ቆይታዋ ስማቸው ከተመዘገበ ውጪ ቤተሰብ ሊጠይቃት አልቻለችም ወይም እንዳልቻለች ገልጻ ላቀረበችው አቤቱታ አቃቤ ሕግ ምላሽ እንዲሰጥበት ታዘዋል። ጽዮን ግርማ የችሎቱን ውሎ በተመለከተ የተከሳሾቹን ጠበቃ አቶ ሄኖክ አክሊሉን አነጋግራ ተከታዩን አጠናቅራለች። እነ ንግሥት ይርጋ በሚል መዝገብ ንግሥትን ጨምሮ ስድስት ሰዎች ቴዎድሮስ ተላይ፣ አወቀ አባተ፣ በላይነህ አለምነህና ያሬድ ግርማ ተከሰው የቀረቡበት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት መዝገቡን በይደር ለዛሬ ያስተላልፈው ተከሳሾች አቃቤ ሕግ ለቀሪ ምስክሮቼ ተጨማሪ ቀጠሮ ይሰጠኝ በሚል ባቀረበው አቤቱታ ላይ ያሰሙትን ተቃውሞ ተከትሎ ነው። የተከሳሽ ጠበቆች አቶ ሄኖክ አክሊሉና አቶ አለሊ ምህረቱ አቃቤ ግ በተከሳሾቹ ላይ ያስረዱልኛል ብሎ ከቆጠራቸው ሰባት ምስክሮች ሁለቱን አስመስክሮ ሁለቱን እንደማይፈልጋቸው ከገለጸ በኋላ ለቀሪዎቹ ሶስት ምስክሮች ደግሞ ለአራት ተከታታይ ጊዜ ተመሳሳይ ምክንያት እየሰጠ ምስክሮቹን ሳያቀርብ ቀርቷል የሚል ተቃውሞ አሰምተዋል። ይህ ደግሞ ተከሳሾች ላይ ከፍተኛ መጉላላትን አስከትሏል የሚል አቤቱታ ያዘለም ተቃውሞ አሰምተዋል። ከተከሳሾቹም መካከል ንግስት ይርጋ በትላንትና እለት በችሎት ፊት እንደተናገረችው ለአስራ አንድ ወራት የዋስትና መብቷ ተከልክሎ በእስር ላይ እንደምትገኝ፣ በእስር ላይ ያለች ብዙ የሰብአዊ መብት ጥሰት እንደተፈጸመባት፣ በተለይ ደግሞ ማዕከላዊ በነበረችበት ወቅት ከፍተኛ ግፍ እንደደረሰባት፣ ቆማ ለመሄድ እስከሚያቅታት ድረስ ምርመራ እንደተካሄደባት ገልጻ ነበር። ነገር ግን ያ ሁሉ ምርመራ ተካሂዶባት ምንም ነገር ያልተገኘባት መሆኑን በዛ የምርመራ ሂደት እሷን ጥፋተኛ የሚያስብል ነገር ቢኖር ኖሮ አቀቤ ህግ ወይም ፖሊስ እስካሁን ምስክሮቹን አቅርቦ ማሰማት ይችል እንደነበር ገልጻ ተደጋጋሚ ቀጠሮ ሊሰጥ የቻለው ማስረጃ ስለሌለ መሆኑን በማስረዳት አቤቱታ አሰምታ ነበር። በዚህ ጉዳይ ላይ ውሳኔ ለመስጠት ለዛሬ የቀጠረው ፍርድ ቤቱ ትዕዛዝ መስጠቱን ጠበቃ አቶ ሄኖክ አክሊሉ ተናግረዋል። ፍርድ ቤት ዛሬ መዝገቡ የተሰጠው ቀን በቂ ነው። ፍርድ ቤቱ የተፋጠነ ፍትህ የማሰጠት ኃላፊነትም ግዴታም አለበት በሚል ህገ መንግስትም ሌሎች የሰብአዊ መብት ድንጋጌዎችንም ጠቅሶ የአካባቢ ግን ጥያቄ ውድቅ በማድረግ በተቀሩት ጉዳዮች ላይ መዝገቡ መርምሮ ብይን መስጠት በሚል ለነሀሴ አስራ ሁለት ቀን ቀጥሮታል። በተጨማሪም ንግስቲር ጋር በማረሚያ ቤት ቆይታዋ ከቤተሰብ መጠየቅ ጋር በተያያዘ ስማቸው ከተመዘገበ ውጪ ቤተሰብ ሊጠይቃት እንዳልቻለ ቤተሰቦቿ ከጎንደር ድረስ ተጉዘው ሊጠይቋት ሲመጡ አልተመዘገባቸው በሚል እንደሚመለሱና ከሌሎች እስረኞች በተለየ ለ30 ደቂቃ ብቻ እንደምትጠየቅ በመግለጽ ላቀረበችው አቤቱታ የማረሚያ ቤቱ ኃላፊ ምላሽ እንዲሰጥበት ታዞ ለሐምሌ 22 2009 ተለዋጭ ቀጠሮ ተሰጥቷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።